የዲደብሊው ዜና አመሰግናለሁ ልደት። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና ነሆም። ኢትዮጵያ ውስጥ የተወሳሰቡ የፖለቲካና የጸጥታ ቀውሶችን ለመፍታት ብሎም በሀገሪቱ ዘላቂ ሰላም ለማረጋገጥ ብቸኛው መንገድ ሁሉንም ባለድርሻ አካላት ያሳተፈ ውይይት ማድረግ መሆኑን በኢትዮጵያ የሚገኙ የሰባት ሀገራት ኤምባሲዎች ዛሬ በጋራ ባወጡት መግለጫ ገለጹም። በደቡብ ኢትዮጵያ ክልል ኮሬ ዞን ሶስት የአንድ ቤተሰብ አባላትን ጨምሮ አራት ሰዎች በታጣቂዎች ተገደሉም። በዞኑ ጎርካ ወረዳ ቆቦ በተባለ ቀበሌ ውስጥ ትናንት እኩለ ቀን ላይ የተፈጸመውን ግድያ ያደረሱት ካጎራባች የኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ የተነሱ ናቸው የተባሉ ታጣቂዎች መሆናቸውን የአካባቢው ነዋሪ ለዶቼ ቬለ ተናግረዋል። ብሪታንያ ለረዥም ጊዜ ሲያወዛግብ የነበረውን ተገን ጥያቄዎችን ወደ ሩዋንዳ የማጓጓዝ መርሃ ግብሩን ተግባራዊ ማድረግ ልትጀምር ነው። የአውሮፓ ሕብረት የውጭ ጉዳይ ሚኒስትሮች የዩክሬን የአየር መከላከያን ማጠናከር በሚችሉበትና ኢራን ላይ ተጨማሪ ማዕቀብ በሚጥሉበት ሁኔታ ላይ ለመምከር ዛሬ ሉክዘምበርግ ውስጥ ተሰባስበዋል። ሩሲያ በአጎራባች ሀገራት የኒውክሌር የጦር መሳሪያ መትከለዋን ተከትሎ የሰሜን ቃል ኪዳን ጦር ጥምረት ኔቶ የኒውክሌር ጦር መሳሪያ ለመታጠቅ ዝግጁ መሆኗን ደግሞ ፖላንድ አስታውቃለች። ዜናውን በዝርዝር ኢትዮጵያ ውስጥ የተወሳሰቡ የፖለቲካና የጸጥታ ቀውሶችን ለመፍታት ብሎም በሀገሪቱ ዘላቂ ሰላም ለማረጋገጥ ብቸኛው መንገድ ሁሉንም ባለድርሻ አካላት ያሳተፈ ውይይት ማድረግ መሆኑን በኢትዮጵያ የሚገኙ የሰባት ሀገራት ኤምባሲዎች በጋራ ባወጡት መግለጫ ገለጹ። ሀገራቱ ውዝግብ በተነሳባቸው የሰሜን ኢትዮጵያ አካባቢዎች እየደረሰ ያለው ጥቃት እንዳሳሰባቸው በጋራ መግለጫቸው አስታውቀዋል። በአዲስ አበባ የሚገኙት የካናዳ የፈረንሳይ፣ የጀርመን፣ የጣሊያን፣ የጃፓን የእንግሊዝና የዩናይትድ ስቴትስ ኤምባሲዎች የተወሳሰቡ የፖለቲካና የጸጥታ ቀውሶችን ለመፍታትና በኢትዮጵያ ዘላቂ ሰላም ለማረጋገጥ ሁሉንም ባለድርሻዎች ያሳተፈ ውይይት ብቸኛው መንገድ ነው ማለታቸውን የአዲስ አበባ ወኪላችን ሰለሞን ሙጬ ዘግቧል። የኤምባሲዎቹ የጋራ መግለጫ የተሰማው የትግራይና የአማራ ክልሎች ከሚዋዘገቡባቸው ቦታዎች አንዱ በሆነውና ራያ ሰሞኑን 29 ሺ በላይ ሰዎችን ያፈናቀለ ሌላ ዙር ችግር መከሰቱን ተከትሎንም የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ በወቅቱ የፕሪቶሪያው የሰላም ስምምነት ጠላት የሆኑ ኃይሎች ግጭት ለመፍጠር እየጣሩ ነው በማለት ከሰዋል። የአማራ ክልል መንግስት በበኩሉ ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት የፕሪቶሪያውን ስምምነት ሙሉ በሙሉ በመጣስ ለአራተኛ ዙር ህዝባችን ላይ ወራ ፈጽሟል ማለቱ ይታወሳል። የምሽቱ ዜና መጽሔት በዚህ ጉዳይ ላይ ዝርዝር ዘገባ አለው። በደቡብ ኢትዮጵያ ክልል ኮሬ ዞን ሶስት የአንድ ቤተሰብ አባላትን ጨምሮ አራት ሰዎች በታጣቂዎች ተገደሉም። በዞኑ ጎርካ ወረዳ ቆቦ በተባለ ቀበሌ ውስጥ ትናንት እኩለ ቀን ላይ የተፈጸመውን ግድያ ያደረሱት ከአጎራባቸው የኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ የተነሱ ናቸው የተባሉ ታጣቂዎች መሆናቸውን የአካባቢው ነዋሪዎች ለዶችቨለ ተናግረዋል። ሟቾቹ ህይወታቸው ያለፈው በጥይት ተደብድበውና በስለት ተወቅቶ መሆኑም ተመላክቷል።

በጥቃቱ ዙሪያ በኮሬ ዞን የጎርካ ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ብሩክ አየለ ጥቃቱን እየገመገምን በመሆኑ ሲጠናቀቅ ዝርዝር መግለጫ እንሰጣለን በማለት ለሐዋሳ ወኪላችን ሸዋን ግዛ ወጋየው ነግረውታል። በደቡብ ኢትዮጵያ ክልል የኮሬ ዞን እና የኦሮሚያ ክልል የምዕራብ ጉጂ ዞን ኃላፊዎችን ለማግኘት ተጨማሪ ጥረት ቢደረግም አልተሳካም። የኮሬ ዞን ህዝብን በመወከል የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር አወቅ ሀምዛይ መንግስት ህዝቡን እንዲከላከል ጥሪ አቅርበዋል። የሀሳብ ብሄረዝምን ለማጥፋት ያለመ ነው መስለው። እና መንግስት ይሄ አይደለም ብሎ የምል ከሆነ ህዝቡን መከላከል ብቻ አለበት። ጦሩ ሰራዊት አስገብተው የገላና ሸለቆ በነገራችን ላይ ሀያ ኪሎ ሜትር ሀያ አምስት ኪሎ ሜትር ናት። እዛች ጋር አማጤ ቁጭ ብሎ ህዝብ የሚፈጅበት ምንም ምክንያት የለም። በደቡብ ኢትዮጵያ ክልል ኮሬ ዞን መነሻቸውን ከአጎራባች የምዕራብ ጉጂ ዞን ያደረጉ ናቸው የተባሉ ታጣቂዎች በአካባቢው ተደጋጋሚ ጥቃቶችን እየሰነዘሩ ይገኛሉ። በዞኑ ባለፉት አምስት ዓመታት ብቻ በመቶዎች የሚቆጠሩ ሰዎች በታጣቂዎች ሲገደሉ፣ ከ50 ሺህ በላይ ነዋሪዎች መፈናቀላቸውን ዶቸቨለ ከዚህ ቀደም ዘግቧል። ይህ ዶቸቨለ ነው። በማዕከላዊ ማሊ በአውቶቢስ ሲጓዙ የነበሩ ከ110 በላይ ሲቪላውያን በእስላማዊ ጂሃዲስቶች ታግተው ተወሰዱ። ጂሃዲስቶቹ ባለፈው ማክሰኞ በሦስት አውቶቢሶች በጉዞ ላይ የነበሩ ሰላማዊ ሰዎችን አግተው አቅራቢያ ወደሚገኝ ጫካ መውሰዳቸውን የማኅበራት ኅብረትና የአካባቢው ባለሥልጣናት ተናግረዋል። ታግተው የተወሰዱ ሰዎች በፍጥነት እንዲለቀቁም ማኅበራቱ ጠይቀዋል። የማኅበራቱ ጥምረት ባለፈው አርብ ባወጡት መግለጫ በአካባቢው እየተጠናከረ የመጣው የሽበርተኞች ጥቃት ለነዋሪዎች መፈናቀል መጨመር ምክንያት እየሆነ መምጣቱን አመልክቷል። በማሊ ባለፈው ነሐሴ ጂሃዲስቶችን ጥቃት ተከትሎ በተቀሰቀሰ አመጽና ተቃውሞ በርካቶች መገደላቸው ይታወሳል። ከጎርጎርሳውያኑ 2012 ጀምሮ በአልቃይዳ እና በአይኤስ የሚደገፉ የተለያዩ አንጃዎች የሽብር ጥቃት የምትናጠው ማሊ፣ ቀውሱ ድንበር ተሻግሮ ቡርኪና ፋሶ እና ኒጀርንም እያመሰ ይገኛል። ሶስቱም ሀገራት በወታደራዊ ሁንታ ይመራሉ። ብሪታንያ ለረዥም ጊዜ ሲያወዛግብ የነበረውን ተገን ጠያቂዎችን ወደ ሩዋንዳ የማጓጓዝ መርሃ ግብሯን ተግባራዊ ማድረግ ልትጀምር ነው። ስደተኞችን የመከላከል እቅድ አካል የሆነው የተገን ጠያቂዎችን ወደ ሩዋንዳ የማጓጓዝ ከቀጣዩ ወር ጀምሮ ተግባራዊ እንደሚደረግ የሀገሪቱ ጠቅላይ ሚኒስትር ሪሺ ሱናክ ዛሬ ተናግረዋል። ተገን ጠያቂዎችን ከሀገር ለማስወጣት የሀገሪቱ መንግስት የያዘው ውጥን ለፓርላማው ቀርቦ ከመጽደቁ በፊት ሪሺ በሰጡት መግለጫ በረራዎችን ለማስጀመር እቅድ ተይዟል። ያንንም ተግባራዊ ለማድረግ ዝግጁ ነን ብለዋል። የተገን ጠያቂዎችን ከሀገር መባረር በብርቱ የሚነቅፈው ኬር ፎር ካላየስ የተሰኘው የግብረስናይ ድርጅት በበኩሉ የብሪታንያ መንግስት የያዘው ውጥን ተግባራዊ ሊሆን የማይችል በጭካኔ የተሞላ ሲል ተቃውሞን አሰምቷል። አዲሱ የሪሺ ሱናክ መንግስት ረቂቅ ህግ፣ ዳኞች ምስራቅ አፍሪቃዊቷን ሀገር ሩዋንዳን እንደ ሶስተኛ ሀገር አድርገው እንዲመለከቱ የሚያስገድድ ሲሆን በአንጻሩ ሚኒስትሮች የዓለም አቀፍና የእንግሊዝ ሰብአዊ መብት ህግ ክፍሎችን ችላ ብለው ስራቸውን እንዲሰሩ ስልጣን ይሰጣቸዋል። የብሪታንያ መንግስት ከጎርጎርሳውያኑ 2018 ፍልሰተኞችን መመዝገብ ከጀመረበት ጊዜ አንስቶ ከ120 ሺ በላይ ተገን ጠያቂዎች ባህር አቋርጠው ወደ ሀገሪቱ መግባት ችለዋል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች የዩክሬን የአየር መከላከያን ማጠናከር በሚችሉበትና ኢራን ላይ ተጨማሪ ማዕቀብ በሚጥሉበት ሁኔታ ላይ ለመምከር ዛሬ ሉክዘምበርግ ውስጥ ተሰባስበዋል። ሩሲያ በዩክሬን የኃይል መሠረተ ልማት ላይ እያደረሰችው ያለው አውዳሚ ጥቃት ህብረቱ ተጨማሪ የአየር መከላከያ ለዩክሬን የማቅረብ ግዴታ ውስጥ ሳያስገባው እንዳልቀረ ነው የተዘገበው። የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ትናንት ለዩክሬን እንዲሰጥ ያጸደቀው የ60 ቢሊዮን ዶላር የእርዳታ ማዕቀፍ አውሮጳውያኑንም የልብ ልብ እንዲሰማቸው ማድረጉን ነው ዘገባው ያመለከተው። የውጭ ጉዳይ ሚኒስትሮቹ ስብሰባ ውጤት ሳይሰማ ጀርመን በተናጠል ከዩክሬን ለቀረበላት ጥሪ ተጨማሪ የፓትሪዮት የአየር መከላከያ ስርዓት ለመስጠት ቃል መግባቷ ተሰምቷል። ይህ በእንዲህ እንዳለ ሚኒስትሮቹ ኢራን ባለፈው ሳምንት በእስራኤል ላይ ላዘነበችው የሚሳኤል ናዳ ተመጣጣኝ ነው ያሉትን ማዕቀብ ለመጣል እየመከሩ ነው። የውጭ ጉዳይ ሚኒስትሮቹ በስብሰባቸው እግረ መንገድ የሱዳን የእርስ በርስ ጦርነትንም እንደሚመለከቱ ሮይተርስ ዘግቧል። ሩሲያ በአጎራባሽ ሀገራት የኒውክለር የጦር መሳሪያ መትከሏን ተከትሎ የሰሜን ቃል ኪዳን ጦር ጥምረት ኔቶ የኒውክለር ጦር መሳሪያ ለመታጠቅ ዝግጁ መሆኗን ፖላንድ አስታወቀች። የሩሲያ በአጎራባች ሀገራት በኒውክለር መስፋፋት አጋሮቻቸው የምስራቃዊ ክንፍን ለማጠናከር የጦር መሳሪያውን ለማስታጠቅ ከወሰኑ እኛ ዝግጁ ነን ሲሉ የፖላንዱ ፕሬዚዳንት አንድሬ ዱዳ ተናግረዋል። ሞስኮ በበኩሏ ደህንነቷን ለማረጋገጥ የበለጠ እርምጃ እንደምትወስድ አስጠንቅቃለች። የፖላንዱ ፕሬዚዳንት የኒውክለር የጦር መሳሪያ ስለመታጠቅ የተናገሩት ኒውዮርክ ውስጥ በመንግስታቱ ድርጅት ስብሰባ ላይ ከተሳተፉ በኋላ በዩክሬን ጦርነት ጉዳይ ላይ ከቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር ከመከሩ በኋላ ነው ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባለፈው ዓመት ሰኔ ወር ሩሲያ ዩክሬንና ፖላንድን ወደሚያዋስናት ቤላሩስ ታክቲካል የኒውክሌር ጦር መሳሪያ መላኳን አረጋግጠዋል። የኔቶ አባል ሀገራት በበኩላቸው በቪልኒየስ ባካሄዱ ስብሰባቸው የኒውክሌር መከላከያ ተልእኮን ታማኒነት፣ ውጤታማነትና ደህንነት ለማረጋገጥ ሁሉንም አስፈላጊ እርምጃዎች ለመውሰድ ቃል ገብተው ነበር። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንዳፍታ ላስታውሳችሁም። ኢትዮጵያ ውስጥ የተወሳሰቡ የፖለቲካና የጸጥታ ቀውሶችን ለመፍታት ብሎም በሀገሪቱ ዘላቂ ሰላም ለማረጋገጥ ብቸኛው መንገድ ሁሉንም ባለድርሻ አካላት ያሳተፈ ውይይት ማድረግ መሆኑን በኢትዮጵያ የሚገኙ የሰባት ሀገራት ኤምባሲዎች በጋራ ባወጡት መግለጫ ገለጹም። በደቡብ ኢትዮጵያ ክልል ኮሬ ዞን ሶስት የአንድ ቤተሰብ አባላትን ጨምሮ አራት ሰዎች በታጣቂዎች ተገደሉ። ብሪታንያ ለረዥም ጊዜ ሲያወዛግብ የነበረውን ተገን ጠያቂዎችን ወደ ሩዋንዳ የማጓጓዝ መርሃ ግብሯን ተግባራዊ ማድረግ ልትጀምር ነው። የአውሮፓ ሕብረት የውጭ ጉዳይ ሚኒስትሮች የዩክሬን የአየር መከላከያን ማጠናከር በሚችሉበትና ኢራን ላይ ተጨማሪ ማዕቀብ በሚጥሉበት ሁኔታ ላይ ለመምከር ዛሬ ሉክዘምበርግ ውስጥ ተሰባስበዋል። ዜናው በዚሁ አበቃ። ጤና ይስጥልኝ።